ጤና ይስጥልን፣ የተወደዳችሁ አድማጮቻችን። ይህ ዓለም አቀፉ የአድቬንቲስት ሬዲዮ የመዝሙር ምርጫ ክፍለ ጊዜ ነው። እንደተለመደው ምርጥ ምርጥ የሆኑትንና መንፈስን የሚያድሱትን ግሩም ድንቅ የሆኑትን መዝሙሮች መራርጠን ይዘንላችሁ ቀርበናል። በሚኖረን ጊዜ ሁሉ እጅግ በጣም እንደምትባረኩ ባለሙሉ ተስፋ ነን። አድማጮቻችን በተደጋጋሚ በምናቀርባቸው መዝሙሮች ትልቅ በረከት እያገኛችሁ እንደሆናችሁ በቴክስት ስለምትጽፉልን እጅግ አድርገን እናመሰግናችኋለን። በድጋሚ ለማስታወስ ያህል በ0910828182 ላይ በጽሁፍ የመዝሙር ምርጫ ካላችሁ የመዝሙሩን ዘውግ ማለት የምስጋና መዝሙር፣ የጸሎት መዝሙር፣ የአምልኮ መዝሙር እያላችሁ ብትልኩልን መራርጠን ግሩም ድንቅ የሆኑት የሚያድሱ መዝሙሮችን ይዘናች ይዘንላችሁ እንደምንቀርብ ቃል እንገባለን። እንግዲህ ዛሬ ወደ መራረጥንላችሁ የመዝሙር ምርጫ ስንሄድ የመጀመሪያው የመዝሙር ምርጫችን የአሜን ዜማ መዘምራን የሚዘምሩት መዝሙር ይሆናል። የመዝሙሩ መጠሪያ በአንተ ፊት በአንተ ፊት ይሰኛል። ከመዝሙሩ ስንኞች አንዱ እንዲህ ይላል። ከቋንቋ፣ ከወገን፣ ከነገድ፣ ከሕዝብ ሰዎችን ዋይተህ ወደ አብ ስታቀርብ፣ ነጭ ልብስ ለብሼ በክብር እንድገኝ፣ ውዱ የእኔ ወዳጅ እኔንም አስበኝ ይላል። እንግዲህ ግሩም ድንቅ የሆነው እኔንም መዝሙር እንጋብዛቸዋለን። ሰምተን እንመለሳለን። watching what you take to the slave she and the do any my to with i we endure. We the Fana am going ግሩም የሆነውን መዝሙር ሰምተን ተመልሰናል። በመቀጠል ደግሞ ቀኝ በቀኝ ምራኝ እያለች የምትዘምረውን እህታችን ሃሌሉያ ጸጋዬን ይዘንላችሁ እንቀርባለን። ሃሌሉያ የሰው ሥጋ የለበስኩ ኃጢአተኛ ነኝ፣ ጌታ ሆይ መንገዴን እንደ መንገድህ እንድጓዝ እርዳኝ እያለች ትዘምራለች። ይህ የሁላችንም ጸሎትና ምኞት ነውና መዝሙሩን እየሰማን በእውነት ጌታ አምላክ እንዲመራን ደግሞ በጸሎት መንፈስ በፊቱ መቅረብ እንድንችል እግዚአብሔር ይርዳን። i've been በመቀጠል ተስፋ አለኝ ተስፋ አለኝ እያለ የሚዘምርልን ወንድማችን ዘማሪ ማሐሪ አንጋው ይሆናል። በሕይወት መከራ ብጓዝ አምላኬ መኖሩን ዘንግቼ ስዞር በምድር ላይ ተስፋ ቆርጬ መድህን ጌታዬ አለሁኝ አለኝ፣ በእውነት ተስፋ አለኝ ተስፋ አለኝ በሰማይ ቤት አለኝ እያለ ይዘምራል። ይህ እንግዲህ የሁላችንም ተስፋ ስለሆነ ከወንድማችን ጋር አብረን እንድንዘምር እንጋብዛቸዋለን። በሕይወት መከራ ቢበዛም እንኳ አምላኬ መኖሩ ዘንግቼ ስዞ ተስፋ እንደ Så med Med alle valg Jeg gik og tog gitar Tøs for længe for Tas for land Tas for land som the beat matahu for you verein ich alle geht alle geht alle das falle das falle das falle das falle das falle das falle das falle Das war leh, test Fallen, das Fallen, das Fallen, test Fallen. Bis my baby tell. Au yes my baby Baby Mescaran befit of Salem. I won't test for a green challenge. Yes, I might be the two on Tørs for læring, tørs for læring, tørs på mig, bitter læring. Tørs for for læring, tørs for læring, tørs for for mig. በመቀጠል የምናቀርብላችሁ መዝሙር አማላጄ የሚል ነው። ዘማሪ ኪሩቤል ማን ያዘዋል፣ አማላጄ ክቡር ኢየሱስ እያለ ይዘምርልናል። በሮሜ ምዕራፍ 8 ቁጥር 34 ላይ እንግዲህ ማን ነው የሚከሰን ይላል ነገር ግን በአብ ዘንድ ጠበቃ አለን፣ እሱም አማላጃችን የሆነው ኢየሱስ ክርስቶስ ነው ይላል። በዕብራውያን ምዕራፍ 7 ቁጥር 25 ደግሞ በእርሱ በኩል ወደ አብ የሚመጡትን ሁሉ ሊያጸድቃቸው የታመነና ጻድቅ አምላክ ክርስቶስ ኢየሱስ አማላጅ አለን ይላል። ስለዚህ እሱ ካለ፣ ጠበቃ ካለን፣ አማላጅ ካለን፣ በሮሜ ምዕራፍ 8 ቁጥር 1ና 2 ላይ ከተናገርነው ዋና ነገር ይሄ ነው በአብ ዘንድ ደግሞ ታላቅ ሊቀ ካህን አለን ስለኛ የሚታይ ይላልና አማላጄ አማላጄ ክቡር ኢየሱስ የሚለውን መዝሙር ጠበቃ እንዳለንና ለእኛም የሚታያም ደግሞ አዳኝ እንዳለን በማሰብ እንድንሰማው እንጋብዛቸዋለን። አማላጄ ክርስቶስ ኢየሱስ ከስም ሁሉ በላይ ስሜ ቅዱስ ሌትና ቀን ትዋጫለ ልትከልለኝ ትቆማለ አማናጂ ክርስቶስ የሱስ ከስም ሁሉ በላይ ስሜ ቅዱስ ሌትና ቀን ትዋጫለ ልትከልለኝ ቆለ በሰማያዊ ቤተ መቅደስ ደም ገባ ስለኔ ሊፈስ የእንስሳ ደም ተረቶናል። ፍጹም መሥዋዕት ሆነሃል አማና Jesus, can't Let's not one.

አማላጅ ኢየሱስ ክርስቶስ ከስም ሁሉ በላይ ስምነው ቅዱስ። ሌትና ቀን ትዋጃለ ልትከልለኝ ትቆማለ አማላጅ ክርስቶስ የሱስ ወንድሞቼና እህቶቼ ስለነበረን የመዝሙር ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን የመዝሙር ክፍለ ጊዜ ስናጠናቅቅ ይገባዋል ይገባዋል ማዕተቡን ይፈታ ዘንድ ይገባዋል እያለች እህታችን ቤተልሔም ኃይለ ሚካኤል ከታዳጊ ሕፃናቶች ጋር የምትዘምረውን መዝሙር በመጋበዝ የፕሮግራማችን ፍጻሜ እናደርጋለን። ለሚኖራችሁ የመዝሙር ምርጫና እንዲሁም አስተያየት በመልእክት በ0910828182 ላይ እንድትጽፉልን እናበረታታቸዋለን። በሚቀጥለው ሳምንት ደግሞ ሌሎች ጣመ ዜማዎችን ይዘን እስከምንገናኝ ድረስ የእግዚአብሔር ጸጋና ምሕረት፣ ፍቅር ከሁላችሁ ጋር ይሆን። ሰላም ሆኖልን jovem Mi wat